ከቅርብ ጊዜ ወዲህ በሀገሪቱ እየተካሄደ ስላለው ቀውስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት በምህጻረ ቃሉ መድረክ እና ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ተደጋጋፊ የሆነ አመለካከቶቻቸውን ገልጸዋል። በመድረክ በመጀመር ምክትል ሊቀመንበሩ እና የህዝብ ግንኙነት ኃላፊው ያሰሙት አቶ ሙላቱ ገመቹ ማንነታቸው የማይታወቁ የተደራጁ የታጠቁ ልዩ ኃይሎች ከቦታ ወደ ቦታ እየተዘዋወሩ ህዝቡን እየገደሉ የሚያፈናቅሉ ኃይሎች መኖራቸው በሁለቱ መስተዳደር ኃላፊዎች ተገልጸዋል። ይህ ታጣቂ ኃይል ከማን ትእዛዝ እንደሚቀበል በውል የሚታወቅ ነገር ባይኖርም ሁለቱም ክልሎች አንዱ በሌላው ላይ ከማሳበብ በስተቀር በግልጽ የነኝን ኃይሎች አዛዥ ማን እንደሆነ የታወቀ ነገር የለም። ይህንን መሰለ ድርጊት ሲፈጸም ኃላፊነቱ የመንግስት ነው በማለት በማያያዝ እንዲህ አይነት ነገር ሲፈጸም የዜጎችን መብትና የአካባቢውን ደህንነት የመጠበቅ ኃላፊነት ያለበት ያለምንም ጥርጥር የኢህአዲግ መንግሥትና ክልል መስተዳድሮች ነበር። ይህ ሳይሆን ቀርቶ ግን በድንበር ጥያቄ ምክንያት የተነሳ በሁሉም አገራችን ክፍሎች ለማለት በሚቻልበት ሁኔታ ግጭቶች እየተበራከቱ ነው። የብዙ ሰዎች ሕይወት በከንቱ አልፈዋል። ሕዝቦች በከፍተኛ ደረጃ ከቤት ንብረታቸው ተፈናቅለዋል። በኢትዮጵያ ሶማሌ ክልል ሊኖሩ የነበሩ 55 ሺህ የኦሮሞ ተወላጆች ተፈናቅሎ አሁን በምስራቅ ሐረርጌ ከወገን እርዳታ ፈላጊ እንደሆኑ ከደረሱን መረጃዎች ለማወቅ ተችሏል። አሁን በተያዘው አዲሱ 2010 ዓ ም ተጀምሮ የነበረው ግጭት አሁንም እየተካሄደ ነው። እዚህ ላይ ቁጥሮች ሊለዋወጡ ይችላሉ። ለጊዜው ያገኘን ነው። አወዳይ ከተማ ላይ የአስራ ሁለት ኢትዮጵያውያን ሶማሌዎች እና የስድስት ኦሮሞዎች ሕይወት አሳዛኝ በሆነ ሁኔታ በተደራጁና በታጠቁ ኃይሎች ግድያ ተፈጽሞባቸዋል። የኢትዮጵያ ሶማሌ ብሔራዊ ክልላዊ አስተዳደር የአስራ ሁለቱ ሟቾች የቀብር ስነ ስርዓት በተፈጸመበት ጊዜ ወደ አሁኑ በክልሉ የሰባት ቀን ብሔራዊ ሀዘን አውጇል። በኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ፣ በኩል ምክትል ሊቀመንበሩ አቶ ጥላሁን እንደሻው የፓርቲያቸውን አመለካከት አክለው ከመድረክ ላይ ሆነው ያሰሙት ከቅርብ ጊዜ ወዲህ ብቻ ከድንበር አካባቢ ግጭቶች ርቀው በሚኖሩ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ ሐረርጌ ዞን ባለው የአወዳይ ከተማ ነዋሪ በነበሩ የሶማሌ ብሔር አባላት በሆኑ ዜጎቻችን ላይ በተወሰደው አሰቃቂ የጅምላ ግድያ እርምጃ ከ50 በላይ የኢትዮጵያ ሶማሌ አባላት ተገድለዋል። ከሶማሌ ብሔራዊ ክልል ከተሞች ደግሞ ከ50 ሺህ በላይ የኦሮሞ ብሔር ተወላጆች እንዲፈናቀሉ ተደርገዋል። በኦሮሚያ ብሔራዊ ክልል በባሌ ዞን በነበሩ የስዳማ ብሔረሰብ አባላት ላይ በተከፈተው ከመኖሪያ ቤታቸው የማባረር ጥቃት ስድስት ሰዎች ሲሞቱ በርካቶች ቆስለዋል። ከ1700 በላይ አባወራዎች እና ከአምስት ሺህ በላይ የቤተሰብ አባላት ያሉበት የስዳማ ብሔረሰብ አባላት ከቤት ንብረታቸው ለመፈናቀል ተገደዋል። እንደዚሁም በኦሮሚያ ክልል በቡሌ ሆራ ከተማ ነዋሪ በሆኑ የቡርጂ እና የኮሬ እንዲሁም የስዳማ ብሔረሰብ አባላት ላይ በተከፈተው ጥቃት ሶስት የኮሬ ሁለት የቡርጂ እና አንድ የስዳማ ብሔረሰብ አባላት የተገደሉ ሲሆን ሰባት ዜጎች ደግሞ ቆስለዋል። እንደዚሁም በርካታ የመኖሪያ ቤታቸውና የእህል ክምሮቻቸውም ተቃጥሏል። በሺዎች የሚቆጠሩ የቤት እንስሳትና በብዙ ሚሊዮን ብር የሚገመት በእርሻ ላይ የነበሩና ያልተሰበሰቡ የእርሻ ምርቶቻቸውም ተዘርፎባቸዋል። እንዲሁም በመቀባበል የመድረክ ሊቀመንበር ዶክተር ሚሊዮን ቶማቱ ምርር ባለ አኳኋን ያሰሙት ህዝባችን፣ በምንም አይነት ለዘመናት አብሮ የኖረ ህዝብ ነው። የፈለገው ነገር ቢመጣ እንዲህ ተነስቶ የሚተናኮልና እርስ በርሱ የሚጨፋጨፍበት ምክንያት በብዙም አይኖር ስለዚህ አጽኖኦት ሰጥተን ይህንን የተደረገበት ምክንያት ከኋላ ያለው ህዝብ በጠቅላላው የጠየቃቸው ጥያቄዎች አሉ። መንግስት ይህን ጥያቄ ለመመለስ አይፈልግም። ጌታቸው ተድላ ሀይል ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ